ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 ና በ31 ሜትር ባንድ አጭር ሞገድ በናይል ሳት ከዋሽንግተን ዲሲ ከአሁን እስከ አራት ሰዓት ድረስ የሚቆየውን ፕሮግራማችንን ይዘን ቀርበናል። ዝግጅቶቻችንን አህዱ ሬዲዮ 94 ነጥብ 3 ላይም ማግኘት ትችላላችሁ። ሰኞ ታህሳስ 27 2012 ዓመተ ምህረት ነገ በመላው ኢትዮጵያ የክርስትና እምነት ተከታዮች የኢየሱስ ክርስቶስ ልደትን ያከብራሉ። ከወዲሁ በዓሉን ለምታከብሩ ሁሉ እንኳን ለብርሃነ ልደቱ አደረሳችሁ እንላለን። ዜናዎችን ከምታቀርብልን ካዳነች ፍስሀዬ ና ከፕሮግራማችን አቀናባሪ ጋር ከብርሃን ኃይሉ ጋር አስተናጋጃችሁ ቆንጅ ይታየነኝ ለዛሬ ያሉንን ቅንብሮች ከወዲሁ ላስተዋውቅ። ህዝባዊ ወያነ ሀርነት ትግራይ ህወሀት ከሀገራዊው ገዢ ፓርቲ ራሱን አግልሏል። እቲ ማህባር ፈቅር ና ይህወደቅ ካብ ስርዓትን ስራር ሓንቲ ግንባር ወፃእ በጋራ የፈጠድ ነው ኢህአዴግ ከግንባሩ ስርዓትና አሰራር ውጭ በሦስቱ ፓርቲዎች ክህደት እንዲፈርስ አድርገዋል። ከቀረቡት በጉዳዩ ዙሪያ ከቀረቡት የውሳኔ ሀሳቦች አንዱን ነው የሰማ ነው። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። በአዲስ አበባ በተለያዩ አካባቢዎች ባዕድ ነገር ከማር ከቅቤና ከጠጅ ጋር ቀላቅለው የሚሸጡ ግለሰቦች በቁጥጥር ስር ውለዋል። ሌሎችም ዘገባዎች ይኖሩናል። አሁን በቀጥታ ወደ ዓለም ዜናዎቹ እናልፋለን። በቅድሚያ ርዕሰ ዜናዎቹ ቴህራን ውስጥ ዛሬ ከፍተኛ ብዛት ያላቸው ሰዎች በከፍተኛው የሀገሪቱ ጀኔራል ቃስም ሱለይማኒ ሞት ሐዘናቸውን ለመግለጽ ተሰባስበው ውለዋል። ሟቹን ጀኔራል የተኩት ሹመኛ የዩናይትድ ስቴትስ ያካሄደችውን የአየር ድብደባ ለመበቀል ቃል ገብተዋል። ቡርኪና ፋሶ ላይ ከአንድ ዓመት ባነሰ ጊዜ ውስጥ ከ250 በላይ የሚሆኑ ሰዎች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን መገደላቸውን ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተሟጋጅ ድርጅት ዛሬ ባወጣው ዘገባ ገለጸ። የአውስትሬሊያ ጠቅላይ ሚኒስትር ስኮት ሞሪሰን በሀገሪቱ የተከሰተው አስከፊ የሰደድ እሳት ሰለባ የሆኑትን ሰዎች ለመርዳት አስፈላጊውን ሁሉ ለመክፈል ቃል ገቡ። አሁን ዜናዎች በዝርዝር ሶስት የዩናይትድ ስቴትስ መከላከያ ሚኒስቴር ሰራተኞች ኬንያ ውስጥ ጽንፈኛ አማጽያን በከፈቱት ጥቃት ሞተዋል። አማጽያኑ የዩናይትድ ስቴትስ ጸረ ሽብር ኃይሎች ኬንያ ውስጥ የሚጠቀሙበትን ሰፈር በመኖራቸው ነው የመከላከያ ሰራተኞች የተገደሉት። የሶማሊያው ጽንፈኛ ቡድን ትላንት ማለዳ ላይ ለተከፈተው ጥቃት ኃላፊነት ወስዷል። በምስራቅ ኬንያ የሚገኘው ማዳ ቤይ በተባለው ወታደራዊ ሰፈር የአሜሪካና የኬንያ ወታደራዊ ቡድኖች ይጠቀሙበታል። አንዳንድ ኬንያውያን ጥቃት ከተፈጸመበት አካባቢ እየወጡ ናቸው ተብሏል። ዘጋቢያችን መሐመድ ይሱፍ ከኬንያ የላከውን ዘገባ ትዝታ በላቸው ታቀርበዋለች። የአይን እማኞች እንደሚሉት ነዋሪዎች የማንዳ ባህር በር አጠገብ ከሚገኙ የጦር አውሮፕላን ማረፊያ አካባቢ መንደሮች እየሸሹ ነው። ነዋሪዎቹን ያሳሰበው አልሸባብ እንደገና እንዳያጠቃ ወይም በአቅራቢያው ቦኒ ደን ውስጥ ተሸሽገው የሚገኙ ነውጠኞች ላይ የጸጥታ ኃይሎች የሚወስዱት እርምጃ ሰለባ እንዳይሆኑ ነው። አኒባ ሀጂ የላሙ አውራጃ ነዋሪ ናቸው። ፒፕል አር ኢን ፊየር አክቹዋሊ ዜጎች ፍርሃት አድሮባቸዋል። ስለዚህም ከሚኖሩባቸው መንደሮች ወደ ሂንዲና ሞኩዊ ከተሞች እየሸሹ ነው። ከሞንዶኒ ከሶኖምባኒ፣ ከካውራ መንደሮች እየሸሹ ወደ ከተሞች እየሄዱ ነው። ሆኖም የጸጥታ ጥበቃው በጣም ጥብቅ ነው። ወታደሮቻችንም ጥሩ ስራ እየሰሩ ነው ብለዋል ሀጂ። ትላንት እሁድ የአልሸባብ ነውጠኞች ወታደራዊ ጦር ሰፈሩ ላይ ጥቃት ከፍተው በርካታ የጦር አውሮፕላኖችና ተሽከርካሪዎችን ካወደሙ በኋላ ነው በአሜሪካና ኬንያ ጦር ኃይሎች የጋራ መልሶ ማጥቃት ያፈገፈጉት። የዩናይትድ ስቴትስ የአፍሪቃ ጦር እዝ ባወጣው መግለጫ በጥቃቱ የተገደሉት ሶስት አሜሪካውያን አንድ ወታደርና ሁለት የኮንትራት ሰራተኞች መሆናቸውን አስታውቋል። ሁለት ሌሎች የኮንትራት ሰራተኞች መጠነኛ የመቁሰል አደጋ ደርሶባቸዋል፤ ሆስፒታል እያገገሙ ነው። ከትናንቱ ጥቃት ወዲህ ኬንያ ከሶማሊያ የሚያዋስናት የላሙ አውራጃ ድንበር ላይ ወታደራዊ ኃይሏን እያጠናከረች ነው። የፖለቲካ ገምጋሚዎች እንደሚሉት አልሸባብ በአፍሪቃ ቀንድ ሀገሮች የሚካሄዱ የፖለቲካ ክንውኖችን፣ ምርጫዎችን ጭምር የማጨናገፍ እቅድ አለው። እንደ አውሮፓ አቆጣጠር ከ2011 ዓ ም ወዲህ ኬንያ ሽብርን ለመዋጋት ወታደሮቿን ወደ ሶማሊያ ከላከች ወዲህ አልሸባብ ኬንያ ላይ ተደጋጋሚ ጥቃት አድርሷል። ቡርኪና ፋሶ ላይ ከአንድ ዓመት ባነሰ ጊዜ ውስጥ ከ250 በላይ የሚሆኑ ሰዎች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን መገደላቸውን ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋጅ ድርጅት ዛሬ ባወጣው ዘገባ ገልጿል። በምዕራብ አፍሪቃዊቷ ሀገር ሰሜንና ምስራቅ ክፍል ጥቃቶች እየተበራከቱ መሆናቸውና ታጣቂዎች የሚቆጣጠሯቸው ግዛቶች እየጨመሩ መሄዳቸውን ሂማን ራይትስ ዋች አክለዋል። አጥቂዎቹ የሚገድሏቸው ሰዎች ከመንግስትና ከምዕራባውያን ጋር ግንኙነት አላቸው ወይም ክርስቲያኖች ናቸው በሚል መሆኑን ማኞች መናገራቸውን የሰብአዊው መብት ተሟጋች ቡድን ጠቅሷል። አማጽያኑ አርሶ አደሮችን፣ አማንያንን፣ የማዕድን ሰራተኞችንና ነጋዴዎችን ሆን ብለው ኢላማ እንደሚያደርጉ የሂዩማን ራይትስ ዋች የምዕራብ አፍሪቃ ጉዳይ ስራ አስኪያጅ ኮሪን ዱፍካ ገልጸው የጦርነት ወንጀል ነው ብለውታል። አንሱር አልኢስላምን የመሳሰሉት ከአልቃይዳ ጋር ወይም ከእስላማዊ መንግስት ነኝ ከሚለው ቡድን ጋር የተሳሰሩ አማጽያን ካለፈው ዓመት ሚያዝያ ወር አንስቶ ቢያንስ 20 ጥቃቶች አካሂደዋል። በጥቃቶቹም ቢያንስ 56 ሰዎች ተገድለዋል ይላል የሂዩማን ራይትስ ዋች ዘገባ። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቴሄራን ውስጥ ዛሬ ከፍተኛ ብዛት ያላቸው ሰዎች በከፍተኛው የሀገሪቱ ጄኔራል ቃስም ስሎማን ሞት ሀዘናቸውን ለመግለጽ ተሰባስበው ውለዋል። ሟቹን ጄኔራል የተኩት ሹመኛ ዩናይትድ ስቴትስ ያካሄደችውን የአየር ድብደባ ለመበቀል ቃል ገብተዋል። ኢራን የበቀል እርምጃ ብትወስድ የኢራንን ባህላዊ ቦታዎችን እንመታለን ሲሉ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ዝተዋል። ሰዎቻችን እንዲገደሉ፣ ሰዎቻችን ላይ ሰቆቃ እንዲፈጸምና የአካል ጉዳት እንዲደርሱባቸው ፈቅደዋል። መንገድ ላይ በተቀበረ ፈንጂ ሰዎቻችን እንዲገደሉ ፈቅደዋል። እኛ ግን ባህላዊ ቦታዎቻቸውን ለመንካት አይፈቀድልንም። እንደዛማ አይሰራም ሲሉ ትራምፕ ትላንት ማታ ለጋዜጠኞች ተናግረዋል። የዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲ ለዲሞክራት የሥራ ባልደረቦቻቸው ደረቦቻቸው በላኩት ደብዳቤ ፕሬዚደንት ትራምፕ በኢራን ላይ የሚወስዱትን ወታደራዊ ተግባር ለመገደብ ሲል ምክር ቤቱ ጦርነት የመክፈት ሥልጣንን በሚመለከት በያዝነው ሳምንት ድምፅ ይሰጣል ብለዋል። ባለፈው ሳምንት ኢራቅ ውስጥ የተካሄደውን የአየር ጥቃት ተንኳሽና ያል ተመጥ ብለዋል ሴኔተር ክሪስ ቫን ሆለን ለፎክስ ቴሌቪዥን ሲናገሩ ደግሞ አሁን ወደ ጦርነት ጠርዝ ተቃርበናል ካሉ በኋላ ዩናይትድ ስቴትስ የምትቃወማቸውን የዓለም እውቆችን እየዘሩ መግደል አይቻልም ፕሬዚዳንቱ የምክር ቤቱን ፈቃድ ሳያገኙ ወደ ጦርነት ሊያስገቡን አይችሉም ብለዋል የፕሬዚደንት ትራምፕ ደጋፊ ከሆኑት ሪፑብሊካውያን የሕግ መወሰኛ ምክር ቤት አባላት አንዱ ሌንሴ ግራም በበኩላቸው ፕሬዚዳንቱ እርምጃ መውሰዳቸው ትክክል ነው ብለዋል። ድሬዳዋ ዩኒቨርሲቲ በዩኒቨርሲቲ ለመረጋጋት ሚና በነበራቸው ተማሪዎች የዲስፕሊን እርምጃ ተወሰደ። አዲስ ቸኮል ከድሬዳዋ የላከልን ዘገባ አለ፣ ቀጥሎ ይቀርባል። የድሬዳዋ ዩኒቨርሲቲ ሴኔት ዛሬ ባካሄደው አስቸኳይ ጉባኤ በዩኒቨርሲቲው ለተፈጠሩ ችግሮች አስተዋጽኦ ነበራቸው ባላቸው 19 ተማሪዎች ላይ የዲሲፕሊን ቅጣት ሲያስተላልፍ፣ በሌሎች 69 ተማሪዎችና አንድ የቀድሞ ተማሪ ላይ ደግሞ የማጣራት ስራ እየሰራው ነው ብሏል። የዩኒቨርሲቲው የሕዝብ እና ዓለም አቀፍ ግንኙነት ዳይሬክተር የሆኑት አቶ ደቻሳ ጋንፎሬ በተለይ ለቪኦኤ ይህንም ብለዋል። የዩኒቨርሲቲያችን ሴኔት እንግዲህ በዛሬው ዕለት ውሳኔዎችን አስተላልፎ ነበረ። እንግዲህ ውሳኔዎቹ በጣም በግቢ ውስጥ በነበረው ችግር ምክንያት ሁለት ተማሪዎችን ሙሉ በሙሉ ከትምህርት ገበታቸው እንዲሰናበቱ ተወስኗል። ስምንት ተማሪዎች እያንዳንዳቸው እንግዲህ በሁለት አመት ከትምህርት ገበታቸው እንዲታገዱ፣ ሰባት ተማሪዎች ደግሞ እያንዳንዳቸው በየ በሶስት አመት ከትምህርት ገበታቸው እንዲታገዱና እንድታረሙ አቅጣጫ አስቀምጧል ማለት ነው። በቀጣይም ወደ ስልሳ ዘጠኝ የሚሆኑ ተማሪዎች ጥፋታቸው በሂደት በጣቶ ለወደፊት እንደ የድርጊታቸው ማጣራት እየተደረገባቸው ይገኛል። ባለፈው ዓመት ወይ ደግሞ ቀድሞ የነበረ ተማሪ አሁን ግን በግ በብጥብጡ ውስጥ ተገኝቶ ነበረና እሱን እንግዲህ ክስ እንዲመሰረትበት አቅጣጫ ተቀምጧል ማለት ነው። ሙሉ በሙሉ ከዩኒቨርሲቲው እንዲሰናበቱ የተወሰነባቸው ሁለት ተማሪዎች ስለታማ መሳሪያ ይዘው የተገኙ መሆናቸውን በዩኒቨርሲቲው የፌስቡክ ገጽ ላይ ይፋ ሆኗል። በተመሳሳይ በዩኒቨርስቲ አስተዳደር ሰራተኞችና መምህራን ላይም አስፈላጊው ማጣራት ተካሂዶ በዩኒቨርስቲው አለመረጋጋት ላይ እጃቸው አለበት የተባሉት ላይ በቅርቡ እርምጃ እንደሚወሰድ ሴኔት መወሰኑንም አቶ ደቻስ አስታውቀዋል። ህይወታቸው ካለፈ ሁለት ተማሪዎች ጋር በተያያዘ በወንጀል የተጠረጠሩ ተማሪዎች በፖሊስ ቁጥጥር ስር ሆነው ምርመራ እየተደረገባቸው መሆኑንም የዩኒቨርሲቲው ህዝብ ግንኙነት አስታውቋል። በድሬዳዋ ዩኒቨርሲቲ ተፈጥሮ በነበረው ግጭት በተለያየ ጊዜ ህይወታቸው ያለፉ ሁለት ተማሪዎችን ጨምሮ የተወሰኑ ተማሪዎች ቀላልና ከባድ የአካል ጉዳት ደርሶባቸዋል። በርካቶቹም ዩኒቨርስቲውን ለቀው እንዲወጡና በከተማ ነዋሪ ድጋፍ የእለት ኩርሳቸው እንዲሸፍኑ ተገደው ነበር። የሁለተኛውን ተማሪ ህይወት ማለፍ ተከትሎ ደግሞ ዩኒቨርሲቲው ሙሉ በሙሉ ላልተወሰነ ጊዜ ተዘግቷል። ዩኒቨርሲቲው መቼ እንደሚከፈ ፈት ገቢ ለቀረበላቸው ጥያቄ አቶ ደቻስ ቁርጥ ያለቀ መናገር እንደማይቻል አስታውቀው ሆኖም አስፈላጊ ቅድመ ዝግጅቶችን እያደረጉ መሆናቸውን ተናግረዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በመጨረሻም የአውስትራሊያ ጠቅላይ ሚኒስትር ስካት ሞሪሰን በሀገሪቱ የተከሰተው አስከፊ የሰደድ እሳት ሰለባ የሆኑትን ሰዎች ለመርዳት አስፈላጊውን ሁሉ ለመክፈል ቃል ገብተዋል። የሰደድ እሳቱ በሶስት ክፍላት ሀገር በሚሊዮኖች የሚቆጠር ሄክታር ቦታዎችን አጋይቷል። የምሽቱ ዜናችን እዚህ ላይ ያበቃ። ለዓለም ዜናዎቹ አዳነችን እናመሰግናለን። ለመጽሔት ክፍለ ጊዜ ወደ ተሰናዱ ወቅታዊ የኢትዮጵያና ዓለም አቀፍ ዘገባዎች ይሆናል በቀጥታ የምናልፈው። በቅድሚያ የዕለቱ አብይ ርዕስ ህዝባዊ ወያኔ ሀርነት ትግራይ ህወሀት ከሀገራዊው ገዢ ፓርቲ ራሱን አግልሏል። ብልጽግና ፓርቲን በህገ ወጥነት የፈረጀው ህዝባዊ ወያኔ ሀርነት ትግራይ ህወሀት ለሁለት ቀናት የጠራውን አስቸኳይ ጉባኤ ትናንት ማምሻውን ሲያጠናቅቅ ባወጣው የአቋም መግለጫ ከፓርቲው ጋር እንደማይዋሃድ አስታውቋል። ከኢህአዴግ ጋር የነበረውን ሀብትና ንብረት የማከፋፈል ሂደት በህጋዊ መንገድ እንደሚፈጽምም ገልጿል። ሙሉጌታ ጽፋ ዝርዝሩን ከመቀሌ ይዟል። የኢህአዴግ መፍረስና የብልጽግና ፓርቲ መቋቋም፣ ህወሀት ከኢህአዴግ ጋር የነበረው ግንኙነትና የምርጫና የፖለቲካ ፓርቲዎች የተሻሻለ አዋጅ እንዲሁም በአዲስ የፖለቲካ ሂደት ተሳስሮ ፕሮግራም ማሻሻል የሚሉ ሶስት ጉዳዮች ውይይት የተካሄደባቸው መሆኑ ተገልጿል። ህዝባዊ ወያን ሀርነት ትግራይ በታሪኩ ለመጀመሪያ ጊዜ የጠራው የጽናትና መመከት ጉባኤ ተብሎ የተሰየመው አስቸኳይ ጉባኤ ትናንት ማምሻውን በመቀለ ላይ ሲጠናቀቅ ባለ ስምንት ነጥብ የአቋም መግለጫ አውጥቷል። በጉባኤው ተሳታፊዎች የተዘጋጀው የአቋም መግለጫ በውህደት የተፈጠረው አዲስ ፓርቲ አመሰራረቱም የኢህአዴግና የሀገሪቱን ህጎች እየጣሰ ነው ብሎታል። ላለፉት ሰላሳ ዓመታት በኢትዮጵያ ራስን በራስን የማስተዳደር መብትን ያስከበረ ሰላምና ልማትን ያመጣን መስመር ትቶ ህወሀት ወደዚህ አዲስ ፓርቲ አይገባም ብሏል። መግለጫው በውህደት ጉዳይ የህወሀት ስራ አስፈጻሚና ማዕከላዊ ኮሚቴዎች ያስተላለፉትን ውሳኔ እንደሚደግፉትም ጉባኤተኞቹ አስታውቀዋል። መግለጫው ብልጽግና ፓርቲን ጥገኛና ህገወጥ ብለውታል። እቲ ብሓባር ዝፈጠርናዮ ህወደግ ካብ ስርዓትን ኣሰራርሓንቲ ግንባር ወፃእ በጋራ የፈጠርነው ኢህአዴግ ከግንባሩ ስርዓትና አሰራር ውጭ በሶስቱ ፓርቲዎች ክህደት እንዲፈርስ አድርገዋል። አስቸኳይ ጉባኤያችን ይህ ህገወጥና ጸረ ዲሞክራሲ አካሄድ እያወገዘም፣ ህወሀት ግን ይዞት የነበረ መስመርና አደረጃጀት በጽናት ይዞ ይቀጥላል። ከዚህ ባለፈ አሁን ከተመሰረተው ብልጽግና ፓርቲ ጋር በያዝነው መስመርና አስተሳሰብ አብረን መሄድ በፍጹም አንችልም። በዚህም የህወሀት ማዕከላዊ ኮሚቴና ስራ የወሰዱት አቋም ትክክለኛና ወቅታዊ ናቸው። በመሆኑም ወደዚህ ጥገኛና ህገ ወጥ ፓርቲ አገር ለማፍረስ ብሎ ህወሀት እንደማይገባና እንደማይዋሀድ አስቸኳይ ጉባኤያችን ወስኗል ነው ያሉት። ወደ ብልጽግና ፓርቲ መግባት ባርነትን መቀበል ስለሆነ አንቀበለውም በማለትም ገልጸዋል። ተሳታፊዎቹ በአቋም መግለጫቸው በትግራይ ህዝብ ህልውና ከማይደራደሩ በክልሉ ከሚገኙ የፖለቲካ ፓርቲዎች፣ የሲቪክ ማህበራትና የህዝብ አደረጃጀት አካላት ጋር አብረን እንሰራለን ብለዋል። ህገ መንግስታዊ ህብረ ብሔራዊ ፌዴራላዊ ስርዓት ለማስጠበቅ ከፌዴራሊስት ኃይሎች ጋርም እንሰራለን ብለዋል። የሀሳብ ልዩነቶች በማክበር የትግራይ ክልላዊ መንግስት ከፌዴራል መንግስቱ ጋር በህገ መንግስቱ መሰረት ግንኙነቱን እንደሚቀጥል ተገልጿል።

በያዝነው አስተሳሰብና እምነት ተለያይተናል ማለት በህዝባችንና ሀገራችን ጉዳይ ግንኙነት የለንም ማለት አይደለም። ልዩነታችን አክብረን ሀሳባችን በሰላማዊ ህጋዊና ዲሞክራሲያዊ መንገድ ማስቀጠል እንችላለን። መሆን ያለበት የሰለጠነ አካሄድም ይህ ነው። በመሆኑም ህወሀት በህገ መንግስታዊ ህብረ ብሔራዊ ፌዴራላዊ ስርዓት ውስጥ በጽናት ይታገላል። ህወሀት የሚመራው ክልላዊ መንግስት ከፌዴራል መንግስት ጋር ያለው ግንኙነት ሁለቱም መንግስታት በህገ መንግስቱ የተሰጣቸው ኃላፊነት መሰረት በማድረግ እንዲቀጥሉ እንደሚሰራና ከዚህ ውጭ ለሚመጣ ተግባርና እንቅስቃሴ ፍጹም እንደማንፈቅድ እንዳለፈውም በጽናት እንደሚታገለውና እንደሚመክተው አስቸኳይ ጉባኤያችን ወስነዋል ነው ያሉት። ከኢህአዴግ ጋር የነበረው ሀብትና ንብረት ክፍፍል ጉዳይ በህጋዊ መንገድ እንደሚያስካሄድ ያስታወቁት የጉባኤው ተሳታፊዎች ይህንንን እንዲያስፈጽም ለፓርቲው ማዕከላዊ ኮሚቴ ኃላፊነት ሰጥተዋል። መግለጫው ለኤርትራ ህዝብ ብሎ ባስተላለፈው መልእክት የትግራይና የኤርትራ ህዝቦች በባህል በቋንቋና በደም የተሳሰሩ ናቸው፣ የራስን እድል በራስ ለመወሰን መብት አብረው ታግሏል፣ አሸንፈዋልም ብለዋል። ባለፉት ሀያ ዓመታት አላስፈላጊ ዋጋ ተከፍሏል ሲል የቀጠለው የህወሀት መግለጫ ባለፈው አመት ተስፋ ሰጪ ሰላም ቢታይ ባልታወቀ ምክንያት ተቋርጧል። ዘላቂ ሰላም እንዲፈጠር አስፈላጊ ስራ እንፈጽማለን ብሏል። በኢትዮጵያ ፖለቲካ ሂደት ጣልቃ እየገቡ ናቸው ያላቸውን የውጭ ኃይሎች ያወገዘው ይህ የህወሀት መግለጫም እነማን እንደሆኑ ግን በስም ጠርቶ አልገለጸም። በጉባኤው ላይ የተናገሩት የፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ኢህአዴግን በማፍረስ አዲስ ፓርቲ ማቋቋም ጊዜው አይደለም ብለዋል። በኢትዮጵያ የመድብለ ፓርቲ ስርዓት ስላለ የመስመር ሆነ የአመለካከት ልዩነት መኖሩ አዲስ አይደለም ያሉት ሊቀመንበሩም በአሁኑ ጊዜ ያለው የራስን አካሄድ ይዘህ የመጓዝ አድራጎት ግን ክህደት የተሞላው አሳዛኝ ነው ሲሉ ከሰዋል። የኢህአዴግን መጀመሪያ ያቋቋሙት ህወሀትና ኢህዴን መሆናቸው ያስታወሱት ዶክተር ደብረ ጽዮን በማፍረስ ሂደት የተሳተፉ ግን በአዴን ነው ሲሉ ወቅሰዋል። ህወሀት ላለፉት 45 ዓመታት ሊቆይና በየጊዜው የገጠሙትን ፈታኝና ተለዋዋጭ ሁኔታዎች ተሻግሮ መሄድ የቻለው የለውጥ ፓርቲ በመሆኑ ነው ብለዋል። ሊቀመንበሩም አገሪቱ አለባት ያሉት ችግር እንዲፈጣም የድርሻውን እንደሚያ እንደሚያበረክት ዶክተር ደብረ ጽዮን ተናግሯል። ተፈጥሮ ባለው ፖለቲካዊ ቀውስ ቀጣይ ያካሄዱን አስተካክሉም የትግራይ ህዝብ ደህንነትና ጥቅም ለማረጋገጥ እንደሚታገልና በተሻለ መጠንም ሀገር እንድትረጋጋና ወደ ተስተካከለ ስርዓት እንድትገባ ድርሻውን ይወጣል ነው ያሉት ዶክተር ደብረጽዮን ለኢትዮጵያ ህዝቦች ብለው ባስተላለፉት መልእክት ኢትዮጵያ ውስጥ ባለፉት ሰላሳ ዓመታት ህዝብ ራሱን የሚያስተዳድርበት ስርዓት፣ ፍትሐዊ ተጠቃሚነት ለማረጋገጥ የሚያስችል ሁኔታ ተፈጥሮ ነበር ብለዋል። በሂደት የተፈጠሩ ችግሮች ለመፍታት ኢህአዴግ ለለውጥ ተዘጋጅቶ ከገመገመ በኋላ እስረኞችን መፍታት፣ መገናኛ ብዙሀን በተሻለ ነጻነት እንዲንቀሳቀሱ ማድረግና ጥሩ ተስፋ ሰጭ ጅምር ነበር ሲሉ የገለጹት ዶክተር ደብረጽዮን ተስፋ ሰጪው ለውጥ ተቀይሮ ህግ የሚጣስበት፣ ሰላም የደፈረሰበት፣ ዜጎች የሚፈናቀሉበትና የሚታሰሩበት ሁኔታ ተፈጥሯል። በዚህም ኢትዮጵያ ወደ መበታተን የሚወስዳት መስመር ይይዛለች ብለዋል። ሰላማዊ ሂደት የሚያውቁ እንቅፋቶች እስካላጋጠሙ ድረስ ሁሉም ፖለቲካ ተፈጥሮአዊ ስራዎች በህግና ስርዓት እንፈጽማለን ሲሉም ተናግረዋል። የህወሓት ጽህፈት ቤት ኃላፊ አቶ አለም ገብረ ዋህድ በመድረኩ ላይ ሲናገሩ በአሁኑ ጊዜ በኢትዮጵያ ውስጥ ደባልና ዲቃላ ብለው የጠሩት አመለካከት ነግሷል ብለዋል። ይህንን አገር የለወጠ ልማታዊና ዲሞክራሲያዊ መስመር ይዞ ተአምር የሰራ ኢህአዴግ በጸረ ዲሞክራሲ እንዲፈርስ በተደረገበት ይህ የጭቁን ህዝቦች ዋስ የሆነ መስመር ስርዓት ተትቶም በሌላ ዴቃላና ደባላ መልክ የተተካበት የክህደት ዘመን ሆነን ነው ይህ ጉባኤ እያካሄድን ያለ ነው ነው። ያሉት ለአሜሪካ ድምፅ አስተያየቶቻቸው ከሰጡት ተሳታፊዎች መካከል አቶ ክብሮም ፍስሀይም በአቋም መግለጫው እንደሚስማሙ ተናግሯል። ብልጽግና ፓርቲ አንድ ግልጽ የሆነ ፖሊሲ፣ ስትራቴጂ ለህዝብም ለአባላቱም ይፋ ያደረገው ነገር የለም። ስለዚህ ግልጽ የሆነ ስትራቴጂ ፖሊሲ የሌለው ፓርቲ ጋር አትዋሃድም። ዝም ብለ ከዛ ማዋሃድ ማለት ደግሞ የመጨረሻ የስምምነት ኮንሰንሰስ መድረስ ነው በሀሳብ በፖሊሲ በስትራቴጂ ተስማምተ ስታበቃ ነው የምትዋሀደው እንጂ አሁን ያለው አካሄድ አንዱን አንዱ ያገለለ ስርአት እስከሆነ ድረስ ግልጽም አይደለም። ስለዚህ ወደ ግልጽ ያልሆነ ፓርቲ ገብቶ መሄድ የህዝቡን አደራ መካት ከህወሀት ውሳኔ በኋላ በአዲስ አበባና በፌዴራል መንግስት ያሉት የፓርቲው አባላት አመራሮች እጣፈንታ ምን ይሆናል ተብለው የተጠየቁት በጉባኤው ላይ ከአዲስ አበባ የተገኙት ወይዘሮ አጸደ ሀበን እንዲህ ብለዋል። ብልጽግና ፓርቲ ያው እሱ ፕሮግራምና ከዚህ በፊ የነበረው ፌዴራላዊ ስርዓት የሚያስቀጠል ከዚህ በፊት የነበረው የኢህአዴግ ፕሮግራምና ህገ ደንብ በተለየ መልኩ ሌላ ፕሮግራምና ህገ ደንብ እዛ ህገ ደንብ ውስጥ መካተት ያለባቸው ነገሮች የሌሉ በመሆኑ ስለዚህ እነዛ ደግሞ በጣም አስፈላጊ የሆኑ ለሁሉም ብሔር ብሔረሰቦች የሚገላጭ የሆኑ ነገሮች እዛ ስላልተካተቱ ስለዚህ ይሄ ብልጽግና ፓርቲ መዋሀድ የተቃወሙበት ምክንያት አንዱ እሱ ነው ማለት ነው። እንደ አንድ ጉባኤተኛ ሌሎቹ ብሔራዊ ድርጅቶች ከዚህ በፊት እንደ ኢህአዴግ ነው የምንሰራው። ስለዚህ እንደ ኢህአዴግ ስንመራ በጋራ ነው የምንመራው አዲስ አበባ ላይ። አሁን ግን የብልጽግና ፓርቲ የተቀላቀሉ ሶስት ብሔራዊ ድርጅቶች አሉ። እኛ ደግሞ የህወሀት አባላት የሆነን አመራሮች ደግሞ የህወሀትን አቋም ነው የሚኖረን። እኛ እንደ መንግስታዊ የሆኑ ፓርቲ ያለው ስራ እየሰራን ነው። እስካሁን ድረስ ምንም የገጠመን ነገር የለም። ከዚህ በኋላ የሚሆነውን አናቅም። ህወሀት ወደ ብልጽግና ፓርቲ ላለመቀላቀል የወሰነ ሀገሪቱ ውስጥ የሚንቀሳቀስ ብቸኛ ገዥ ፓርቲ ነው። ለአሜሪካ ድምጽ ሙልጌታ ጽበሃም መቅለም ሙልጌታ ጽበሃ እናመሰግናለን ለዘገባው። ከህወሀት በተሰነዘሩ ክሶችና ውንጀላዎች ላይ የብልጽግና ፓርቲን ምላሽ ለማግኘት ጥረት እያደረግን ነው፣ እንደተሳካልን ይዘን እንቀርባለን። የብልጽግና ፓርቲ የህዝብና የውጭ ግንኙነት ኃላፊ አቶ አወሉ አብዲ ሰሞኑን ለአሜሪካ ድምጽ ሬዲዮ በተለይ በሰጡት ቃል የብልጽግና ፓርቲን ህጋዊነት በተመለከተ የሚከተለውን ብለው እንደነበረ ይታወሳል። ከዚህ በፊት ህጋዊ ሰውነት ያላቸው ብሔራዊ ድርጅቶች ህጋዊ ሰውነታቸውን በህጋዊ መንገድ አክስሞ ከግንባርነት ወደ ውህድ ፓርቲ ለመቀላቀል በራሳቸው ምክር ቤት ወስነው ነው ወደዚህ የተቀላቀሉት። ይሄ በራሱ በምርጫ ህጉ ሶሪ በምርጫ ቦርድ ህግ መሰረት የተፈጸመ ነው። ራሱ ይሄ ውህደት ዝም ብሎ አይደለም። አንደኛ ምክር ቤቱ በራሱ አቅጣጫ አስቀምጠዋል። የኢህአዴግ ምክር ቤት ጉባኤ ባለፈው ባለፈው በሐዋሳ ስብሰባ ወቅት ይሄ በአስቸኳይ ጥናቱ ተካሂዶ ውህደቱ እንዲፈጽም የሚል አቅጣጫ አስቀምጧል። ይህንን አቅጣጫ ደግሞ ኢህአዴግ ምክር ቤት መፍጸም ግዴታ አለበት። አንደኛ ሁለተኛ እነዚህ ፓርቲዎች ህጋዊ የውህደት ስነ ስርዓት ተከትሎ ነው የተዋህዱት። ህጋዊ ውህደት ስትዋህድ ህጋዊ የውህደት ስነ ስርዓት ተከትለ ስትዋህድ እና ከግንባርነት ወደ አገራዊ ፓርቲነት ውህድ ፓርቲ ስትሻገር በፊት የነበሩ መብቶችና ግዴታዎች በሙሉ ወደዚህ ይሸጋግራሉ። ተሸጋጋሪ ናቸው። የሚቀሩ ነገሮች የለም። ኢህአዲግ የሚከሰስ ከሆነ ይከሰሳል። ኢህአዲግ የሚሸለም ከሆነ እዚህ ውስጥ የሚሸለምበት ሁኔታ ይፈጠራል። ኢህአዲግ አገራዊ መስተዳደር ኃላፊነት በፊት ኃላፊነትና ግዴታዎች የነበሩበት አሁንም በዚህ የውህደት ህግ በምርጫ ቦርድም የፓርቲዎች ውህደት ህግ መሰረትም ወደዚህ ተሸጋግሯል። ስለዚህ ህጋዊ አይደለም የሚለው ወገኖች መነሻቸው ለእኔ አይገባኝም። ይሄ ህጋዊ ነው፣ ህጋዊ አካሄድ ተከትሎ የመጣ ነው። ፖለቲካዊ አካሄዱም በግልጽ አቅጣጫ ተቀምጦ ውሳኔዎችን በትክክል የተፈጸሙበት ከሀገሪቱ ህግና አዋጆችም ተከትሎ የተፈጸመ ውህደት ስለሆነ ብልጽግና ፓርቲ አገር መስተዳደር ህጋዊ ሰውነት ያለው ህጋዊ ግዴታ ያለው ተጠያቂነትም ያለው እንደ ማንኛውም ከዚህ በፊት የነበረው ኢህአዴግ መክሰስ መከሰስም ኃላፊነትም ያለበት ሙሉ ኃላፊነቱ እንዳለ ይዞ የተሸጋገረ ፓርቲ ነው ብለን ነው የምንወስደው። አቶ አወሎ አብዲ የብልጽግና ፓርቲ ህዝ ግንኙነት የውጭ ግንኙነቶችም ኃላፊ ናቸው። ባለፈው ሰሞን ለአዲስ አበባው ዘጋቢያችን ለእስክንድር ፍሬው ከሰጡት ቃለ መጠይቅ እየወሰነው ነው ነው ዝግጅታችን ዘገባዎቻችን ይቀጥላሉ። አብራችሁን ቆዩ። የፌዴራል መከላከያ ሰራዊት የምስራቅ ዕዝ ለሶስት ወር ገደማ ያሰለጠናቸውን የመቶና የጓድ አመራሮች እንዲሁም የማዕረግ ተሿሚ የበታች ሹም አመራሮችን አስመርቋል። ስልጠናው የጸረ ሽብር እንቅስቃሴውን ከመደገፍ ባሻገር በያዝነው ዓመት ይካሄዳል ተብሎ የሚጠበቀው ምርጫ በሰላም እንዲጠናቀቅ የበኩላቸውን እንዲወጡ ያግዛል ተብሏል። አዲስ ቸኮል ዝርዝሩን ይዟል። በመከላከያ ሰራዊት የምስራቅ ዕዝ የበታች አመራሮች የተሳተፉበትና በአይነቱ ልዩ ነው የተባለለት የሶስት ወር ስልጠና ተሰጠዋል። ጅጅጋ በሚገኘው የህዝብ ማሰልጠኛ ማዕከል የተሰጠው ስልጠና የሰራዊቱን አሃድ በብቃት ለመምራት ያስችላል ተብሏል። የህዝብ ማሰልጠኛ ማዕከል ምክትል አዛዥ የሆኑት ሌተና ኮሎኔል ማንደፍሮ ንጋቱ ስለ ስልጠናው እንዲህ ብለዋል። የዚህ ስልጠና ዋና ዓላማ የሰራዊታችን ብቃት ወደ ላቀ ደረጃ በማሸጋገር ህገ መንግስታዊ ተልዕኮውን በብቃት ለመወጣት እንዲሁም ህዝባዊ ባህሪው ተጠብቆ የተሟላ ሁለንተናዊ እንዲኖረው እንዲኖረውና ታክቲካዊ ችሎታ በመፍጠር አዱን ለመብራት የሚያስችለውን አቅም ለማጎልበት በማሰብ የተሰጠ ስልጠና ነው። ስልጠናውን በዋናነት የሰራዊትን አህድ የሚመሩ የበታች አመራሮች ላይ እንዳተኮረ የተገለጸ ሲሆን ይህም ስለሚኖረው ጠቀሜታ ኮረኔል ሲሳይ ታደሰ እንዲህ ብለዋል። የሰለጠኑት ምንድ ነው አካል ብቃት ነው። ወታደሩ በየትኛውም ጂኦግራፊ ከል ቦታ ገብቶ መዋጋት ግዳጅ መፈጸም አለበት። ይህንን ስልጥነዋል። ስልት ስልጥነዋል። ስልት ይህን ከሰለጠኑ ምንድ ነው የሚሄዱበት ዩኒት አመራሮች ስለሆኑ በሰለጠኑት ልክ የራሳቸውን ብቃት በመጨመር መሰራዊቱን ዝግጁ ያደርጋሉ ማለት ነው። ይህ ደግሞ ከመንገድ እያዘር ቀጻ አገራችን የ2012 አገራዊ ምርጫ አላት። ይህን በተመለከተ ያለምኑ ስጋት ምርጫ እንዲካሄድ መንግስት ይጠብቃል። ከዚህ አንጻርም መሰራዊቱ ብቁና ዝግጁ እንዲጠብቅ ይገኝ የታችኛው አመራር አካል መሰልጠን ስላለበት ትልቅ ጊዜ ተወስዶበት የተሰለጠኑበት ስልጠና ነው። በምረቃ ስነ ስርዓቱ ላይ ንግግር ያደረጉት የምስራቅ እዝ ዋና አዛዥ ሜጀር ጀኔራል ዘውዱ በላይም ሰራዊቱ ለምርጫውና ሀገሪቱ ወደፊት ሊያጋጥሟት ለሚችሉ ስጋቶች ሁሉ ዝግጁ እንዲሆን አሳስበዋል። ሁላችንም እንደምናውቀው የሀገራችን ሰላም የሚያወቁ እንቅስቃሴዎች መልካቸውን በመቀያየር የህዝባችን ሰላም ለማወቅ ሌት ተቀን እየተንቀሳቀሱ ይታያል። ይህንን ሁኔታ እንደተለመደው ሰራዊታችን ከህዝባችን ጎን በመቆም በታላቅ ሀገራዊ ኃላፊነት እየተከላከለ ይገኛል። ወደፊትም ከማንኛውም ፓርቲ ገለልተኝነት የመሆን መር አጥብቀን አጠናክረን በመቀጠል ዛሬም እንደ ትናንቱ የሰላም ኃይል ሁነን እንቀጥላለን። ከፊታችሁ የሚገጥማችሁን ፈተና ሁሉ በጽናት በማለፍ የሰራዊቱን ህዝባዊነት፣ ጀግንነት፣ ጓዳዊ ጽናት ከየወቅቱ ሁኔታ ጋር የመማር ልምዳችሁን አጠናክራችሁን ልትቀጥሉ አደራላችሁ እፈልጋለሁ። በሌላ በኩል ቀጣይ መንግስት ከያዘው የምርጫ ተግባር ጋር ለእኛ ያለው ትርጉም ቀጣዩ ተልእኮ እንደሚከብድ በማሰብ ዝግጁነታችን ከምን ከማንኛውም ጊዜ በላይ የበለጠ መሆን ይገባዋል። በምረቃ መርሃ ግብሩ ላይ የላቁ አፈጻጸም ላሳዩ ሰልጣኞች ሽልማት የተሰጠ ሲሆን ለተመረጡ የህድ አመራሮችም የማዕረግ እድገት ተሰጧል። ከዚህ በፊት ለሰራዊቱ አባላት አጫጭር የአቅም መገንቢያ ስልጠናዎች ይሰጡ የነበረ ቢሆንም በዚህ ደረጃ ግን ስፋት የነበራቸው አልነበሩም ተብሏል። በቀጣይም ሌሎች ይዞች ተመሳሳይ ስልጠና ሊሰጡ እንደሚችሉ ከስልጠና አስተባባሪዎች ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮልን እናመሰግናለን ከድሬዳዋ። በአዲስ አበባ በተለያዩ ቦታዎች ባዕድ ነገር ከማር ከቅቤና ከጠጅ ጋር ቀላቅለው የሚሸጡ ግለሰቦች በቁጥጥር ስር ውለዋል። በዚህ ወንጀል የተጠረጠሩ ሰባ ሁለት ግለሰቦች ታህሳስ ሀያ አምስት ቀን ነው በፌዴራል ፖሊስ በቁጥጥር ስር የዋሉት። ፀሐይ ዳምጠው ተጨማሪ ዘገባ ይዛለች። የኢትዮጵያ ምግብና መድኃኒት ቁጥጥር ባለስልጣን በደረሰው ጥቆማ ወንጀሉን ስከታተል የቆየና ባለፈው ቅዳሜ ከፌዴራል ፖሊስ ጋር በመተባበር ግለሰቦቹን በቁጥጥር ስር ማዋሉን የፌዴራል ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ አቶ ጄላን አብዲ ለአሜሪካ ድምጽ ተናግረዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽን የወንጀል ምርመራ ቡድንና የኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን በአካሄዱት የጋራ ኦፕሬሽን ከአስራት ሀያ አምስት ቀን ሁለት ሺ አስራ ሁለት አመተ ምህረት በቁጥጥር ስር ማዋል ችለዋል ማለት ነው። እነዚህ በአይት ነገሮች የተቀመጡባቸው ሌላው አሳሳቢ ነገር በጣም የቆሸሸ አካባቢ ውስጥ እነዚህ ነገሮች የሚሰሩ ለምን በድብቅ ስለሚሰሩ በጣም ንጽሕናው የቆሸሸ አካባቢ መሆኑንም በዚሁ ለማረጋጋት ተችሏል። እጅ ከፍንጅ ከተያዙ ምርቶች መካከል ከ600 ኩንታል በላይ ማር፣ ለጠጅ የተዘጋጀ አስር በርሜል ማር፣ አንድ ደርዘን ነጭ ቀለም ያለው የማር መቀመሚያ፣ ሩብ ኩንታል ጨው፣ ጨው መሰል የውሃ ማጣራ ባዕድ ነገር እንዲሁም 45 ኪሎ ግራም ስኳር ተይዟል። በተጨማሪም 114 ኩንታል ባለ 50 ኪሎ ግራም ቅቤ፣ አራት ካርቶን ቅቤ ዘጠና ስድስት ባልዲ የቅቤ መቀመሚያ፣ ሰላሳ አምስት ባልዲ ቦቼ የሚረጋ ዘይት መያዙን አቶ ጄላን አስረድቷል። ተጠርጣሪዎቹ ሰበታን ጨምሮ በተለያዩ አካባቢዎች በቁጥጥር ስር የዋሉ ናቸው፣ ምርመራ እየተደረገባቸው ይገኛል ብሏል። አቶ ጄላን ፉሪ አካባቢ፣ መርካቶ አካባቢ፣ ይርጋ ኃይሌ ህንጻ አካባቢ፣ አውቶቡስ ተራ አካባቢ ዳንኤል ሆቴል አካባቢ፣ ና እህል በረንዳ አካባቢ፣ ወለጋ ሆቴል አካባቢ፣ ጎንጃም በረንዳ አካባቢ፣ አዲስ ከተማ ክፍለ ከተማ አዲሱ ሚካኤል አካባቢ፣ ጉለሌ ደነመ ትምህርት ቤት አካባቢ ሰባ ሁለት የወንጀል ተጠርጣሪዎች በቁጥጥር ስር ውለው ጉዳያቸው በወንጀል ምርመራ እየተጠራ ይገኛል ማለት ነው። በአዲስ አበባ ከተማ ና አጎራባች ከተሞች ተመሳሳይ ወንጀል ሲፈጸም በተደጋጋሚ ተስተውሏል፣ ያሉት አቶ ጄላን ህብረተሰቡ የራሱን ደህንነት በንቃት መጠበቅ አለበት ብሏል። የፌዴራል ፖሊስ ጉዳዩን እስከ መጨረሻ ተከታትሎ ለህብረተሰቡ እንደሚያቀርብና የሚያስተምር እርምጃ እንደሚወስድም ተናግረዋል። በምግብ ና በሌሎች በእነዚህ አይነት በቅቤ ና ማሩ የሚቀመሙ ነገሮች ለጤና በጣም አስጊ ስለሆኑ ህዝቡ ከእነዚህ ነገሮች ራሱን መጠበቅ አለበት። ራሱን መጠበቅ ብቻ ሳይሆን በዚህ ጉዳይ ላይ የተሰማሩ ነጋዴዎችን በሚያገኝበት ጊዜ ያለምንም ርኅራሄ አጋልጦ ለፖሊስ መስጠት መቻል አለበት። እንደዛ ሲሆን ነው እንግዲህ ከህዝብ ጋር ሆነን በጋራ ይህን ነገር መከላከል የሚቻለው። አሁን ይሄ ነገር የተገኘው ለምሳሌ የኢትዮጵያ የምግብና መድኃኒት ቁጥጥር ባለስልጣን የራሱ ሰርቪላንስ ሰራተኞች ስላለው በእነሱ አማካኝነት ለሁለት ወር ጥልቅ ጥናት አድርገው ነው ይህንን የደረሱበት ማለት ነው። ህዝቡ ይህንን ጉዳይ እንደ ቀላል እንዳየው ና ለጤና አስጊ ስለሆነ ህጻናትን ሲያገኙ ይመገቡታል። በጤና ላይ የሚያደርሰው ነገር በሳይንስ ተረጋግጦ አይታወቅም። አደገኛ ነገር ሊሆን ይችላል፣ እስከ ሕይወት ማጥፋት ሊደርስ ይችላል፣ አይታወቅም። ስለዚህ በምርመራ ውጤቱ አሁን እየተጣራ ነው፣ በላቦራቶሪ በኩል እየተጣራ ነው ያለው። ስለዚህ እንደዚህ አይነት ነገሮችን ሲያገኝ ህዝቡ በጋራ ሆኖ መከላከል እንዳለበት ነው። የፌዴራል ፖሊስ ኮሚሽን ህዝብ ግንኙነት ጄላን አብዲ የተያዙት ምርቶች ለምርመራ ወደ ላቦራቶሪ መላካቸውን ገልጿል። ለአሜሪካ ድምጽ ፀሐይ ዳምጦ ነኝ ከአዲስ አበባ። ዳምጠውን ለዘገባው እናመሰግናለን ዓለም አቀፍ ዜና ላይ ያተኮረ ዘገባ ነው የመጨረሻችን የሚሆነው በዩናይትድ ስቴትስ ባግዳድ ዓለም አቀፍ አውሮፕላን ጣቢያ ላይ የተገደሉት የኢራናዊው የጦር አዛዥ ጀነራል ቃሲም ሱሌማኒ አስከሬን ቀብር በትናንትና እለት በቴህራን ተፈጽሟል ኢራን ከእንግዲህ የዛሬ አምስት ዓመት አካባቢ የተፈረመው አጠቃላይ የተግባር እቅድ ጂሲፒኦኤ። የደነገጋቸው እገዳዎችን እንደማታከብር የተጣሉባት ማዕቀቦች ሁሉ ከተነሱ ግን የኒውክሌር ኃይል ቁጥጥር ተቋማት ጋር እንደምትሰራ አስታውቃለች። የአራሽ አረብ ሳዲን ዘገባ ሶሎሞን አባተ ያቀርባል። የቴህራን ጎዳናዎች የጀኔራል ቃሲም ሱሌማኒን አስከሬን ባጀቡ ሐዘንተኞችና በአስሮች ሽሆች ይቆጠሩ ነበር በተባሉ ኢራናውያን ተጨናንቀው ነበር ትናንት። ሱሌማኒና አብረዋቸው የነበሩ ሌሎች ሰዎችን የገደለው የድሮን ጥቃት የተጣለው የኢራቅ ሚሊሺያ አባላትና ደጋፊዎቻቸው ባግዳድ የሚገኘውን የዩናይትድ ስቴትስ ኤምባሲ ከወረሩ በኋላ ነበር። የኢራቅ ፓርላማ ትናንት ባደረገው ስብሰባው መንግስታቸው የአሜሪካን ጦር እንዲያስወጣ የሚጠይቅ ውሳኔ እንደ ራሴዎቹ አሳልፈዋል። በሌላ በኩል ደግሞ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትናንት ማያሚ ፍሎሪዳ ውስጥ በተካሄደ አንድ ዝግጅት ላይ ባደረጉት ንግግር የሱሌማኒ መገደል እየተወጠነ የነበረን አንዳች ጥቃት ማስቆም ችሏል ብለዋል። በአሜሪካውያን ላይ ጥቃቶችን ለመፈጸም እያሴረ ነበረ። አሁን ግን የጭካኔ አድራጎቶቹ እስከ ወዲያኛው ተወግደዋል። ምን ሊፈጠር እንደነበረ ታውቁ እንደሆነ አላውቅም። እርሱ ግን አንዳች ከባድ አደጋ ለመጣል እየተዘጋጀ ነበር። ገድል ነው። በትራምፕ ክስ ጥርጣሬ እንዳደረባቸው የሚናገሩ ግን ፕሬዚደንቱ በሱሌማኒ የሚመራ ጥቃት ሲሉ ለሰነዘሩት ውንጀላ ያቀረቡት ማስረጃ እንደሌለ ወይም እጅግ መናኛ ነው ብለው እንደሚያምኑ ተናግረዋል። ይሁን እንጂ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትናንት ከኤቢሲ የዜና አውታሩ ዚስ ዊክ ፕሮግራም ጋር ባደረጉት ቃለ ምልልስ ሱሌማኒ የተገደሉበት ጥቃት የተሰነዘረው በትክክለኛ ጊዜ እንደሆነ አመልክተዋል። ሁሉንም የስለላና የመረጃ ጭብጦችን ያገኙ ከፍተኛ ባለሥልጣናት ጥርጣሬ የላቸውም። የስለላዎቹ የቅኝት ግምገማዎች ግልጽ ያደረጉት ሱሌማኒ ሴራውንና ዕቅዶቹን የሽብር ዘመቻዎቹን እንዲቀጥል መፍቀድ ባለፈው ሳምንት የወሰድነው እርምጃ ሊያስከትል ከሚችለው የበለጠ አደጋ የሚያደርስ ነበረ። ፕሬዚደንት ትራምፕ ከኢራን ጋር ጦርነት ውስጥ መግባት እንደማይፈልጉ ተናግረዋል። ይሁን እንጂ ኢራን የአጸፋ እርምጃ የምትወስድ ከሆነ የባህል ስፍራዎቿን ጨምሮ የተለያየ ክብደት ያላቸውን ተቋማት ኢላማ እንደሚያደርጉ ትናንት ባወጡት የትዊተር መልእክት አስጠንቅቀዋል። ምንም እንኳ ይህንን ዛቻ ፕሬዚደንቱ ተግባራዊ ካደረጉ በጄኔቫ ስምምነት መሰረት የጦር ወንጀል እንደሚሆን የሚያስጠነቅቁ ከግራና ከቀኝ ቢሰሙም የውጭ ጉዳይ ሚኒስትር ፓምፔዮ ግን ዩናይትድ ስቴትስ ሕግን ተከትላ እንደምትንቀሳቀስ ተናግረዋል። የኢራን ፓርላማ አባላት ትናንት የተሰበሰቡ ጊዜ በፋርስ ቋንቋ ሞት ለአሜሪካ እያሉ ጮኸዋል። በትራምፕ አስተዳደርና በቴህራን መካከል ያለው ግንኙነት ለወትሮም እጅግ ሻካራና የተካረረ ነበር። ኢራን የኒውክሌር ኃይሏን የምታበለጽግበትን ደረጃ ከሚወስነው ዓለም አቀፍ ስምምነት ፕሬዚደንት ትራምፕ ሀገራቸውን በተናጠል አስወጥተዋል። ኢራንም ከእንግዲህ ወዲያ ለዚያ ስምምነት የትኛውም ድንጋጌ እንደማትገዛ ትናንት በይፋ አስታውቃለች። ሰሎሞንን እናመሰግናለን ለዘገባው ለመጽሄት ክፍለ ጊዜ ያሰናዳናቸውን ዘገባዎች አጠናቀናል ዝግጅታችን ይቀጥላል ተጋምሷል እንደውም ከአጋማሽም አልፏል የምታደምጡት ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ በ22 በ25 ና በ31 ሜትር ባንድ በናይል ሳት እንዲሁም አሀዱ ሬዲዮ 94.3 ላይ በቀጥታ የሚተላለፈውን የሰኞ ምሽት የገና በዓል ዋዜማ ፕሮግራማችን ነው በዓሉን እያከበራችሁ ላላችሁ አድማጮቻችን ከወዲሁ እንኳን ለብርሃነ ልደቱ አደረሳችሁ እንላለን። በድጋሚ መልካም አመታች። ወደ ተሰናዱት ቅንብሮች ስናልፍ የምናስቀድመው የስፖርት ፕሮግራምን ይሆናል። ግርማቸው ከበደ ከአዲስ አበባ። ሰላም እንደምናመሻቸው፣ የስፖርት ወዳጆች። በዛሬው የስፖርት ዝግጅት የዢያሚን ማራቶንን ኢትዮጵያውያን አትሌቶች ማሸነፋቸው፣ የኢትዮጵያ ፕሪምየር ሊግ ስድስተኛ ሳምንት ጨዋታዎች፣ በመካከለኛው ምስራቅ ያለው ፖለቲካዊ ውጥረት፣ ባሎቴሊ በድጋሚ የዘረኝነት ጥቃት ሰለባ መሆኑ ትኩረት የምናደርግባቸው ዘገባዎች ናቸው። ግርማቸው ከበደ ነኝ፣ አብራችሁን ቆዩ። በዣያሚን ማራቶን ኢትዮጵያውያን አትሌቶች ድልቀ ሰዓት 26 ደቂቃ 12 ሰከንድ በአንደኛነት ያጠናቀቀችው መዲና የራሷን የማራቶን ምርጥ ሰዓት አስመዝግባለች። ሆኖም በማሬ ዲባባ የተያዘውን የቦታውን ክብረ ወሰን መስበር አልቻለችም። የዣያሚን ማራቶንን ኢትዮጵያውያን ሴት አትሌቶች ለ11 ተከታታይ ዓመታት አሸንፈዋል። መሠራ ሁሴንኛ ስትወጣ፣ አፈራ ጉድፋይ ሶስተኛ ሆናለች። በወንዶቹ ውድድር የዣያሚን ማራቶንን ሁለት ጊዜ ያሸነፈው ደጀኔ ደበላ ክብሩን ሳያስጠብቅ ቀርቷል። ብርሃን ንበበው ሲያሸንፍ ግርማይ ብርሃኑ ሶስተኛ ወጥቷል። በኢትዮጵያ ፕሪምየር ሊግ ስድስተኛ ሳምንት ጨዋታዎች ኢትዮጵያ ቡና በሰፊ ጎል ልዩነት ሲያሸንፍ፣ ቅዱስ ጊዮርጊስ ወሳኝ ድል አስመዝግቧል። የካሳይ አድራጊው ኢትዮጵያ ቡና ሀይዲያው ሳአና ላይ አምስት ጎሎችን አስቆጥሮ አሸንፏል። በጨዋታ እንቅስቃሴም ጭምር እየተሻሻለ የመጣው ኢትዮጵያ ቡና በሜዳው ባደረጋቸው ሁለት ተከታታይ ጨዋታዎች ዘጠኝ ጎሎችን ማስቆጠር ችሏል። በሊጉ በአጠቃላይ አስር ጎሎችን ያስቆጠረው ኢትዮጵያ ቡና ከሜዳው ውጪ ባደረጋቸው ሶስት ጨዋታዎች ማስቆጠር የቻለው ግን አንድ ጎል ብቻ ነው። ከአምስት የፕሪምየር ሊግ ጨዋታዎች በአንዱ ብቻ በማሸነፉ በደጋፊዎቹ ሳይቀር ጫና ውስጥ ገብቶ የነበረው እፎይታን ያገኘ መስሏል። ቅዱስ ጊዮርጊስ ሻምፒዮኑ መቀሌን ሁለት ለአንድ ነው የረታው። በብዙዎች የተጠበቀው የፋሲል ከነማና ባህር ዳር ከተማ ጨዋታ ደግሞ በጎንደሩ ቡድን ሶስት ለባዶ አሸናፊነት ተጠናቋል። እስካለፈው ሳምንት ድረስ ሊጉን ሲመራ የነበረው ወልዋሎ አዲግራት ዩኒቨርሲቲ ካጋጠመው መጠነኛ የውጤት ቀውስ መውጣት አልቻለም። በሜዳው ከሐዋሳ ከተማ ጋር አቻ የተለያየው ወልዋሎ ያለፉትን ሶስት ጨዋታዎች ማሸነፍ አልቻለም። በሌሎች ጨዋታዎች ድሬዳዋ ከተማ ሲዳማ ቡናን ሁለት ለአንድ በመርታት የውድድር ዘመኑን የመጀመሪያ የሜዳ ውጭ ድሉን አግኝቷል። ወልቂጤ ከተማ ከሰውል ሽረ እና አዳማ ከተማ ከጅማ አባ ጅፋር ያደረጓቸው ጨዋታዎች ባዶ ለባዶ አቻ ተጠናቀዋል። ሊጉን ፋሲል ከነማ በጎል ልዩነት ብቻ በልጦ ይመራል። ወልዋሎ ይከተላል። ሀዲያ ሆሳና የመጨረሻ ደረጃ ላይ ይገኛል። በመካከለኛው ምስራቅ የተፈጠረው ፖለቲካዊ ውጥረት እግር ኳሱም ላይ ተጽዕኖ ፈጥሯል። በኢራን የአብዮት ዘብ የውጭ ዘመቻዎች የሚመለከቱት አልቁድስ የተሰኘው የጦር ክንፍ አዛዥ የነበሩት ሜጀር ጄኔራል ቃሲም ሱሌይማኒ በዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትረምፕ ትእዛዝ ባለፈው አርብ ኢራቅ ውስጥ መገደላቸውን ተከትሎ በቀጠናው የሰፈረው ውጥረት የመርገብ ምልክት አላሳየም። በዚህም ምክንያት ከኮስታሪካ ጋር ጥር 23 ቀን ከማድረጉ በፊት በካታር ዶሃ ልምምድ ለማድረግ ተዘጋጅቶ የነበረው የዩናይትድ ስቴትስ ብሔራዊ ቡድን እቅዱን ሰርዟል። ብሔራዊ ቡድኑ በካታሩ ልምምድ ለማድረግ እቅድ ነበረው። የዩናይትድ ስቴትስ እግር ኳስ አስተዳዳሪ ዩኤስ ሶከር ባወጣው የጽሁፍ መግለጫ ቡድን ለቅድመ ጨዋታ ዝግጅት ወደ ካታር መጓዙ ለሌላ ጊዜ ተላልፏል ብሏል። ዩኤስ ሶከር በጥንቃቄ የተመረጡ በሚመስሉ ቃላት በተጻፈው መጫው የካታርን እንግዳ ተቀባይነትና ጥራት ያለው የስፖርት ልምምድ መካከል በሌላ ምቹ ጊዜ ለመጠቀም ከሀገሪቱ የእግር ኳስ ማህበር ጋር እየተነጋገረ የዓለም እግር ኳስ ዋንጫን ለማስተናገድ ሽር ጉድ ያለችላለችው ካታር ድንጋጤን መፍጠሩ አይቀርም። ለመገናኛ ብዙሃን ዘገባ ከሆነ ከ አስር ሺህ በላይ የዩናይትድ ስቴትስ ጦር አባላት በካታር ይገኛሉ። ማሪዮ ባሎቴሊ የዘረኝነት ጥቃት ሰለባ ሆኗል። በጣሊያን ሴሪያ ጥቁር ተጫዋቾች ላይ ያነጣጠረው ዘረኝነት አሁንም ቀጥሏል። የጣሊያን ሴሪያ ከረፍት ሲመለስ ላትሲዮ ብሬሻን ባሸነፈበት ጨዋታ የብሬሻው አጥቂ ባሎቴሊ በዘረኝነት ተጮኸበታል። ባሎቴሊ በተለይ ብሬሻን በጨዋታው መሪ ያደረገች ጎል ካስቆጠረ በኋላ በላትሲዮ ደጋፊዎች የዘረኝነት ጩኸት ተሰምቶበታል። በዚህም ምክንያት ጨዋታው ለተወሰኑ ደቂቃዎች ተቋርጦ ነበር። የላትሲዮ አሰልጣኝ ሲሞኔ ኢንዛጊም ደጋፊዎቹ ባህሪያቸውን እንዲያስተካክሉ ሲለምን ታይቷል። ባሎቴሊ ከጨዋታው በኋላ በኢንስታግራም ገጹ ባሰፈረው አስተያየት በስታዲየም የነበሩትን የላትሲዮ ደጋፊዎችን ታሳፍራላችሁ ብሏቸዋል። ላትሲዮ ከጨዋታው በኋላ ባወጣው መግለጫ የአብዛኞቹ ደጋፊዎቹን ባሕሪ አድንቆ ጥቂት ካላቸውና ያልተገባ ባሕሪ ካሳዩ ደጋፊዎቹ ጎን እንደማይቆም አስታውቋል። ዘረኝነት በተለይ በዚህ የውድድር ዘመን የጣሊያን እግር ኳስን ሲያምስ ቆይቷል። ባሎቴሊ፣ ሮሜሉ ሉካኩ፣ ፍራንክ ኬሲ፣ ዳልበርት ሄንሪኬ፣ ሚራሌም ፒያኒች፣ ሮናልዶ ቬራ እና ካሊዱ ኩሊባሊ የዘረኝነት ጥቃት ሰለባ የሆኑ ተጫዋቾች ናቸው። ቦሲኒያዊ ከሆነው ፒያኒች ውጪ የዘረኝነት ኢላማ የሆኑት ጥቁር ተጫዋቾች ናቸው። ሆኖም አብዛኞቹ ጥፋቶች ያለ ቅጣት በዝምታ አልፈዋል። የዛሬ ስፖርት ዘገባዎች እነዚህ ናቸው። ግርማቸው ከበደ ነኝ። ለሁላችሁም መልካም ምሽት ይሆንላችሁ። እናመሰግናለን። ለስፖርት ቅንብሩ ግርማቸው ከበደን። ለአንተም እንደዚሁ መልካም ምሽት፣ መልካም በዓል ይሆንልህ። አሁን በቀጥታ ወደ አፍሪካ ነክ ርዕሶች እናልፋለን። በካሜሩን ምዕራባዊ ክልሎች የሚካሄደውን የመገንጠል ዓላማ ያለው ግጭት ሸሽተው ወደ ናይጄሪያ ተሰደው ከነበሩት ጥገኝነት ጠያቂዎችና የቀድሞ አማጽያን የመጀመሪያ ክፍል ተመላሾች ካሜሩን ገብተዋል። ይሁን እንጂ ሴቶችና ልጆች የሚበዙባቸው 87 ተመላሾች በግጭት ሲታመሱ ወደ ቆዩት እንግሊዝኛ ተናጋሪ ክልሎች ከመመለሳቸው በፊት የሰላም ሁኔታ የተመለሰ መሆኑን ማረጋገጫ ለማግኘት እንደሚፈልጉ መጠየቃቸውን የአሜሪካ ድምፅ ዘጋቢ ሞኪ ኤድዊን ኪንዲዜጋ ከያውንዴ ካሜሩን የላከው ዘገባ ይዘረዝራል። አዳነች ፍሳሐዬ ለዛሬ አፍሪካ ነክ ርዕሶች ይዘዋለች። ሰማኒያ ሰባት ካሜሩናውያን ጥገኝነት ጥያቄዎችንና የቀድሞ አማጽያንን ያሳፈረ ቻርተር አይሮፕላን ባልፎ ማክሰኞ ከናይጄሪያ ከተማ ሌጎስ ተነስቶ በያውንዴ ዓለም አቀፍ አይሮፕላን ማረፊያ ላይ ገባ። በካሜሩን ምዕራባዊ ክልሎች በመንግስትና በአማጽያን መካከል ከሚካሄደው ውጊያ ሸሽተው ናይጄሪያ ከተሰደዱት መካከል ወደ ሀገራቸው መመለስ ከሚፈልጉት የመጀመሪያውን ቡድን ይዞ ተመለሰ። የካሜሩን ባለሥልጣኖች ከናይጄሪያ ጋር በተደረገው ስምምነት መሰረት በፍላጎታቸው እንደተመለሱ ገልጸዋል። በአውሮፓውያን አቆጣጠር እስከ መጪው የካቲት ወር ማብቂያ ባለው ጊዜ ውስጥ ቢያንስ 700 የሚሆኑ ጥገኝነት ጥያቄዎችና የቀድሞ አማጽያን ይመለሳሉ ተብሎ እንደሚጠበቅ ተናግረዋል። የ29 ዓመት ዕድሜዋ ማሪናሽ ከሁለት ዓመታት በፊት ማንፌ ከተባለችው የደቡብ ምዕራብ እንግሊዝኛ ተናጋሪ ክፍል ከተማ የወጣችው ውጊያ በተጀመረበት ወቅት መሆኑን ጠቅሳለች። አሁን ግን የሰላም ንግግር በመጀመሩ ለመመለስ መወሰኗን ገልጻለች። በጦርነቱ ምክንያት ብዙ ነገሮች ገጥመውኛል። ወደ ካሜሩን ሰላም ለመመለስ በመፈለጋቸው እግዚአብሔርን አመሰግናለሁ። በዛም ምክንያት ደስተኛ ነኝ። ሁለተኛ ውጊያ ውስጥ ላለመግባት ሲባል ሁሉም ወደ ሀገሩ እንዲመለስ እፈልጋለሁ። ሰላም እንፍጠር። ከስደት ወደ ሀገራቸው ከተመለሱት መካከል ሳክሰስ እንኮንጎ የተባሉ ለመገንጠል ይዋጉ የነበሩ ባለፈው ጥቅምት ወር ወደ ናይጄሪያ ከመሸሻቸው በፊት ግራውንድ ዚሮ የተባለ ታጣቂ ቡድንን ይመሩ የነበሩ ናቸው። እንኮንጎ ወደ ሀገራቸው ለመመለስ የወሰኑት መንግስት ግጭቶችን ለማቆም ጥረት ሲያደርግ በማየታቸው ይህም ጥቅምት ወር የተካሄደውን ብሔራዊ ውይይትን የሚያቅፍ መሆኑን ገልጸዋል። ብሔራዊ ውይይት ከመካሄዱ በፊት ተጋብዤ ነበር፣ ነገር ግን አልተገኘውም። አሁን ከቀድሞ ተዋጊዎች፣ ስደተኞችና ጥገኝነት ጥያቄዎች ጋር ሆነን እዚህን ያለ ነው። ወደ ሀገራችን ተመልሰናል። እባካችሁ ሌላ ዕድል ስጡን ለማለት እንፈልጋለን። የቀድሞ አማጺ ሊዮናርዶ ኒያምቤሬ አሁንም ቢሆን እጃቸውን ለመስጠት ከሚፈልጉ አማጽያን ጋር ግንኙነት እንዳላቸው ገልጸዋል። መንግሥት ከህዝቡ ጋር እንዲዋሃዱ ባቀረበው ሐሳብ ላይ እምነት የላቸውም ብለዋል። ከአማጽያኑ አንዳንዶቻችን መንግሥት ሊያሞኝን ወይንም ሊገድልን የሚፈልገው የሚል እምነት አለን። አብዛኞቹ ወንድሞቻችን አሁንም ጫካ ላይ ያሉትም ለዚሁ ነው። ጓደኞቼና ወንድሞቼ የትናንትናዋ ካሜሩን የዛሬዋ እንዳልሆነች ይረዳሉ። ሁሉም ነገር በጠመንጃ አፈሙዝ ሊፈታ አይችልም። ሌሎች ተገንጣይ ተዋጊዎች በድረገጻቸው ላይ ኒያምበረንና አንኮንጎን ወደ መንግሥት የገቡ ከሃዲዎች አድርገው እንደሚያዩ ይገልጻሉ። እንዲያዙም ጥሪ ማድረጋቸው ተገልጿል። የቀድሞ አማጽያኑ ወደ ኅብረተሰቡ ከመደባለቃቸው በፊት የመታደስና መልሶ የመዋሃድ ሥልጠና ይሰጣቸዋል። ካሜሩን ላይ ግጭት እየተካሄደ ቢሆንም የሀገሪቱ ባለሥልጣኖች ስደተኞቹ በእንግሊዝኛ ተናጋሪ ምዕራባዊ ክልሎች ወደሚገኙ መኖሪያቸው እንዲመለሱ እየጠየቁ ናቸው። የካሜሩን ግዛታዊ አስተዳደር ሚኒስትር ፖል አንታንጋ ንጅ እንደሚሉት ረድኤት በሚከፋፈልባቸው አካባቢዎች ሰላም አለ፣ ከተገንጣይ ተዋጊዎቹ ጥቃት አይከፈትም ብለዋል። ባለሥልጣኑ ካሜሩን ውስጥ ሰብአዊ ቀውስ እንደሌለ በግልጽ የሚያሳይ ነገር ነው አምስት ሺህ የሚሆኑ ቤተሰቦች በሰሜን ምዕራብና በደቡብ ምዕራብ ወዳሉት ክልሎች የተመለሱ ይመስለኛል። ይህም ሁኔታዎች ወደ መደበኛ ኑሮ እየተመለሱ መሆናቸውን የሚያሳይ ግልጽ ምልክት፣ ተመላሾቹ ያውንዴ ከሚገኙት ዘመዶቻቸው ጋር ነው ያሉት። በሰሜን ምዕራብና በደቡብ ምዕራብ የሚካሄዱት ግጭቶች ሁሉ ቆመው በግጭቱ የወደሙት ከተሞችና መንደሮች መልሶ እስከሚገነቡበት ጊዜ ድረስ ለመመለስ ይከብደናል እንደሚሉ ታውቋል። የካሜሩን ፓርላማ በእንግሊዝኛ ተናጋሪ ክልሎች የሚካሄዱትን ግጭቶች በግማሽ ለመቀነስ ሲል ባለፈው ታህሳስ ወር ልዩ ቦታ ሰጥቷቸዋል። በተሰጠው ልዩ ቦታ መሰረት ለሁለት እንግሊዝኛ ተናጋሪ ክልሎች መሪዎቻቸውን ለመምረጥ የሚችሉባቸውን ቦታዎች ያበራክታል። ለተመረጡ ከንቲባዎች አንድ አንድ ስልጣን ይሰጣል። የሆስፒታል ሠራተኞችንና አስተማሪዎችን ራሳቸው እንዲቀጥሩ ስልጣን ይሰጣቸዋል። እንደ አውሮፓ አቆጣጠር በ2017 ዓ ም ከሁለት ዓመታት በፊት ማለት ነው። ካሜሩን ላይ እንግሊዝኛ በሚናገሩት ክልሎች ህዝባዊ መነሳሳት የተከሰተው መምህራንና ጠበቆች በሀገሪቱ ፈረንሳይኛ ተናጋሪ በሆኑት ብዙሀን አድልዎ ይፈጸምብናል በማለት በተቃወሙበት ወቅት ነበር። ተገንጣይ አማጽያን መሳሪያ ሲያነሱ ታዲያ የካሜሩን ወታደራዊ ኃይል የሚወስደውን እርምጃ አጠናከረ። በግጭቱ ምክንያት ቢያንስ ሶስት ሺ የሚሆኑ ሰዎች አልቀዋል። ግማሽ ሚሊዮን የሚሆኑት ከመኖሪያቸው ተፈናቅለዋል በአስር ሺዎች የሚቆጠሩት ደግሞ ወደ ናይጀሪያ ለመሸሽ ተገድደዋል ይላል የተባበሩት መንግስታት ድርጅት በካሜሩን ምዕራባዊ ክልሎች የሚካሄደውን ግጭትና የተሰደዱት ወደ ሀገራቸው እንዲመለሱ ስለሚደረገው ጥረት የተቀናበረው ዝግጅት እዚህ ላይ አብቅቷል ሳምንት በሌላ ርዕስ እስክንገናኝ በደህና ቆዩን ታዳነችን እናመሰግናለን ለአፍሪካ ነክርሶች ፕሮግራሞ። አሁን ወደ ጤና ፕሮግራም ይሆናል የምናልፈው። አዘጋጅና አቅራቢ ሶሎሞን አባተ። በጤና ስጋቶችና አደጋዎች ላይ ተደርገዋል የተባሉ የቅድሚያ ጥቆማዎች፣ የቅርብ ክትትሎችና ጥናቶች ተጋላጭ የሆኑ ሕዝቦች በሚኖሩባቸው አካባቢዎች በሚሊዮኖች የሚቆጠሩ ሰዎችን ሕይወት ከጥፋት ማትረፋቸውን የዓለም የጤና ድርጅት ደብሊዩ ኤች ኦ አስታውቋል። የጤና ድርጅቱ ባወጣው ያለፈው የአውሮፓ 2019 ዓ ም ግምገማ ሪፖርት በአርባ ሀገሮችና ግዛቶች ውስጥ ከአጋሮቹ ጋር በመሆን ለሃምሳ አንድ የጤና አደጋዎች አፋጣኝ ምላሽ መስጠቱን ተናግሯል። በ138 ሀገሮችና ግዛቶች ውስጥ ደግሞ 440 በሚሆኑ የጤና ጉዳትና አደጋ ሊያስከትሉ በሚችሉ ሁኔታዎችና ክስተቶች ላይ ምርምሮችን ማድረጉን አመልክቷል። ደብሊዩ ኤች ኦ በግጭቶችና የአደጋ ሁኔታዎች ባልቆሙባቸው አካባቢዎች እጅግ ደካማ የሆኑ የጤና መዋቅሮችንና ተቋማትን የማጠናከር ሥራ እንደማይቆም የድርጅቱ የአጣዳፊ ሁኔታዎች መርሃ ግብር ዋና ዳይሬክተር ማይክል ራያን ለቪኦኤ ገልጸዋል። ባንግላዴሽ ውስጥ ላንድ ሚሊዮን የሮሂንግያ ሙስሊሞች አጣዳፊ የጤና ድጋፍ ለመስጠት ከአጋሮች ጋር እየሠራን ነን። በዚህ ለበረታ አደጋ የተጋለጠ ማኅበረሰብ ውስጥ የሞት መጠኑ እጅግ ዝቅተኛ ሆኖ እንዲቀጥል ማድረግ ችለናል። መጠኑ አሁን ባሉበት አስቸጋሪ ሁኔታ ውስጥ በሚኖሩ ሰዎች ዘንድ ይኖራል ተብሎ ከሚታሰበው የሞት መጠን በታች ነው። ይህ ደግሞ የብዙ ሰዎች እጅግ የበረ ውስጥ ለአስር ሚሊዮን ሰው የጤና አገልግሎት ማቅረቡንም ራያን ተናግረዋል። ከአንድ ሚሊዮን ለሚበልጡ ሕፃናት ክትባት መስጠቱንና ከመቶ ሺህ በላይ ደግሞ አጣዳፊ ከሆነ የምግብ እጥረት ጉዳት እንዲያገግሙ ማድረጉንም አመልክተዋል። ዩጋንዳ ውስጥ በሁለት የተለያዩ አጋጣሚዎች የአደጋ ዝግጁነት ሥራዎች እየተከናወኑ ናቸው። ዩጋንዳ ውስጥ ኢቦላን ሁለት ጊዜ ለማስቆም ዓለም አቀፉ ማኅበረሰብ 18 ሚሊዮን ዶላር አፍስሷል። ከአንድ ዓመት ተኩል በላይ ለዘለቀ ጊዜ ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ አልነቀል ያለውን ገዳዩን ኢቦላን ለማጥፋት ከአንድ ቢሊዮን ዶላር በላይ በጀት እንደሚያስፈልግ የዓለም የጤና ድርጅት አስታውቋል። በዚህ ጊዜ ውስጥ ታዲያ 3366 ሰው ለኢቦላ ቫይረስ ተጋልጦ 2207ቱ ሞተዋል። የሞዛምቢክ የዶፍ ዝናብና የጎርፍ መዘዝ ያስከተላቸው የጤና አደጋዎች፣ ሶሪያና ደቡብ ሱዳን ውስጥ የቀጠሉት የግጭት ሁኔታዎች፣ የኢራን ጎርፍና የአልቤንያ ርዕደ ምድር አደጋዎች፣ በአናሳዎቹ የፓሲፊክ ደሴቶች ሳሞዋ ላይ የተከሰተው ብዙ ሕፃናትን የፈጀ የኩፍኝ ወረርሽኝ የዓለም የጤና ድርጅት በዓለም ዙሪያ ባለፈው 2019 ዓ.ም ምላሽ ከሰጠባቸው የጤና አደጋዎች የሚጠቀሱ ናቸው። አድማጮች፣ አሁን የዜና ማጠቃለያ እናሰማለን። ሶስት የዩናይትድ ስቴትስ መከላከያ ሚኒስቴር ሰራተኞች ኬንያ ውስጥ ጽንፈኛ አማጽያን በከፈቱት ጥቃት ሞተዋል። አማጽያኑ የዩናይትድ ስቴትስ ጸረ ሽብር ኃይሎች ኬንያ ውስጥ የሚጠቀሙበትን ሰፈር በመወረራቸው ነው የመከላከያ ሰራተኞቹ የተገደሉት። የሶማሊያው ጽንፈኛ ቡድን ትላንት ማለዳ ላይ ለከፈተው ጥቃት ኃላፊነት ወስዷል። በምስራቅ ኬንያ የሚገኘው ማዳ በይ የተባለው ወታደራዊ ሰፈር የአሜሪካና የኬንያ ወታደራዊ ቡድኖች ይጠቀሙበታል። ቡርኪና ፋሶ ላይ ከአንድ ዓመት ባነሰ ጊዜ ውስጥ ከ250 በላይ የሚሆኑ ሰዎች እስላማዊ መንግስት ነኝ በሚለው ጽንፈኛ ቡድን መገደላቸውን ሂማን ራይትስ ዋች የተባለው የሰብአዊ መብት ተሟጋጅ ድርጅት ዛሬ ባወጣው ዘገባ ገልጿል። በምዕራብ አፍሪካዊቷ ሀገር ሰሜንና ምስራቅ ክፍል ጥቃቶች እየተበራከቱ መሆናቸውና ታጣቂዎች የሚቆጣጠሯቸው ግዛቶች እየጨመሩ መሄዳቸውን ሂማን ራይትስ ዋች አክለዋል። አጥቂዎቹ የሚገድሏቸው ሰዎች ከመንግስትና ከምዕራባውያን ጋር ግንኙነት አላቸው ወይም ክርስቲያኖች ናቸው በሚል መሆኑን እማኞች መናገራቸውን የሰብአዊ መብት ተሟጋች ቡድን ጠቅሷል። ቴህራን ውስጥ ዛሬ ከፍተኛ ብዛት ያላቸው ሰዎች በከፍተኛው የሀገሪቱ ጀኔራል ቃሲም ሱሌይማኒ ሞት ሀዘናቸውን ለመግለጽ ተሰባስበዋል። ሟቹን ጀነራል የተኩት ሹመኛ ዩናይትድ ስቴትስ ያካሄደችውን የአየር ድብደባ ለመበቀል ቃል ገብተዋል። ኢራን የበቀል ምርጫ ብትወስድ የኢራንን ባህላዊ ቦታዎችን እንመታለን ሲሉ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ዝተዋል። ሰዎቻችን እንዲገደሉ ሰዎቻችን ላይ ሰቆቃ እንዲፈጸምና የአካል ጉዳት እንዲደርስባቸው ፈቅደዋል። መንገድ ላይ በተቀበረ ፈንጂ ሰዎቻችን እንዲገደሉ ፈቅደዋል። እኛ ግን ባህላዊ ቦታዎቻቸውን ለመንካት አይፈቀድልንም? እንደዛማ አይሰራም ሲሉ ትራምፕ ትላንት ማታ ለጋዜጠኞች ተናግረዋል። የአውስትሬሊያ ጠቅላይ ሚኒስትር ስኮት ሞሪሰን በሀገሪቱ የተከሰተው አስከፊ የሰደድ እሳት ሰለባ የሆኑትን ሰዎች ለመርዳት አስፈላጊውን ሁሉ ለመክፈል ቃል ገብተዋል። የሰደድ እሳቱ በሶስት ክፍላተ ሀገር በሚሊዮኖች የሚቆጠር ሄክታር ቦታዎችን አጋይተዋል። ሞሪሰን ዛሬ ለጋዜጠኞች በሰጡት መግለጫ የወደሙትን ከተሞችና መሰረተ ልማቶችን መልሶ ለመገንባት ተጨማሪ 1.4 ቢሊዮን ዶላር መመደባቸውን ገልጸዋል። እንዳስፈላጊነቱም ተጨማሪ ገንዘብ እንደሚመደብ መንግስታቸው አስታውቋል። ከተመደበው በላይ ካስፈለገም ይጨመራል ብለዋል ሞሪሰን። አመሰግናለሁ አዳነች፣ ለማጠቃለያ ዜናው። አድማጮች፣ ለምሽቱ ያሉን ዝግጅቶች በዚሁ መጠናቀቃቸው ነው። ነገ ማክሰኞ በሶስት ሰዓት በአጭር ሞገድ በ22 በ25 ና በ31 ሜትር ባንድ በናይል ሳት እንዲሁም 94.3 ኤፍ ኤም ላይ ልዩ ልዩ ፕሮግራሞችን ይዘንላችሁ እንመለሳለን። የምሽቱ ዋና አዘጋጅ ትዝታ በላቸው፣ ዜናዎቹን ያሰማችን አዳነች ፍሳዬ፣ ፕሮዲሰሯ ብርሃን ኃይሉ፣ አስተናጋጃችሁ ቆንጅ ይታዬ ነበርኩ። መልካም የገና በዓል ይሁንላችሁ እንላለን። በዚህ የአምሳ ለምትኬ ዜማ ወደ ትግርኛ ስርጭት እናልፋለን። በደህና ደሩ። 不能 سامير كأيو بعشران كلتن اسران حاموشتن سالس بان متربان على فيسبوكين يوتيوبين تسعة 4 تنفرقان عصر ده سوني